Boy. በአፍሪካ ሕብረት አደራዳሪነት በኢትዮጵያ መንግስትና በህወሀት መካከል በደቡብ አፍሪካ የሚደረገውን የሰላም ቡድ ንግግር አስመልክቶ ሁለቱም የልኡካን ቡድኖቻቸውን መላካቸውን ተዘግቧል። ይህንን አስመልክቶ ከሀገር ውስጥና በውጭ ሀገር ከሚገኙ አድማጮች የደረሱንን አስተያየቶች ስናሰማ ቆይተናል። ለዛሬ ምሽትም ከሀገር ውስጥ ከመቀሌ እንዲሁም ከውጭ ሀገር ከለንደን የደረሱንን እናሰማለን። በቅድሚያ ወደ መቀሌ እንውሰዳችሁና የመቀሉ ዘጋቢያችን ሙሉጌታ አጽብሃ ያደረሰናን እንከታተል። ውይይቱ አስመልክቶ እንዲሁም ጦርነቱ እያደረሰው ያለው ጉዳት በመቀለ ከተማ አስተያየት ከሰጡኝ አንዱ አቶ አማኑኤል ገብረጻዲቅ ይባላሉ። ጦርነቱ በጣም መጥፎ ተጽዕኖ መጥፎ ገጽታ ያለው ጦርነት ነው፣ እያየን ያለ ነው። በተለይ በዚህ ሰዓት እንደምታየው ባንክ ቤት የለም፣ ትምህርት ቤት ህጻናት ታመው ሕክምና ራሱ በአግባቡ የሚያገኝ ማንም ነዋሪ የለም። ስለዚህ በእጅጉ በጣም አሳዛኝ ነው። ስታየው እንዲህ በየመንገዱ በየንትኑ ተቸግረው የሚለምን ሰው ስታይ እያለው ራሱ ብር ባንክ ቤት እያለው አውጥቶ መጠቀም የማይችል ሰው ስታይ በጣም ራስህን የሚሰማ ስሜት በጣም መጥፎ ነው። እኔ በራሴ በጣም ንማዝ ነው። በዚህ ጉዳይ ሁሉም ተደራዳሪ አካላት ቆም ብለው ማሰብ ይኖርባቸዋል። ከዚህ በኋላ ስቃይና መከራ ለዚህ ህዝብ ይበቃዋል ማለት ማንም ማንም ብታየው ሁሉም የኢትዮጵያ ህዝብ ወንድማማች ነው። ማንም የማንም ጠላት የለም። ተነጋግረው ተደራድረው ወደ ሰላም መምጣት ነው ያለበት። ለዚህ ሁሉም ይሄን ነገር ቆም ብለው አስበው ጦርነቱ መቋጫ የሚገኝበት መንገድ መፈለግ አለበት ብዬ የማምነው የጸረ ኤች አይ ቪ ኤድስ መድኃኒት ተጠቃሚ መሆኗን የምትገልጸው ወይዘሮ ፍየሩ ፈረደ የተባለች በበኩሏም ጦርነቱ በህይወቷ ከባድ ተጽዕኖ ማሳደሩ ትገልጻለች። በጣም አስቸጋሪ ነው። መድኃኒት መቆራርጥም ስለማይጋጥመን አስቸጋሪ ነው ያለው። አስቸጋሪ ነው አሁን ማለት እራብም አለ፣ በዛም ጦርነትም ድሮንም ስላለ በጣም አስከፊ ነው ያለው። አሁንም ታመኳን ታክም ሄድናለሁ ብትልበት ሰዓትም የለም አሁን ቶሎ ሰላም እንዲሰፍን ሊሰራ ይገባል ያለችው ፊዮሪ የደቡብ አፍሪካ ውይይትም ውጤታማ እንዲሆን ምኞቷ ገልጻለች። በቃ በሰላም እንዲፈታ ወደ ደቡብ አፍሪካ የሚሄዱትን ሰላም ይዘው ተስማምተው ሁሉ ነገር በሰላም እንዲሆን በቅርብ ቀን ሁሉ ነገር እንዲከፈትልንና ሰላም እንዲሆንልንና የምንፈልገው እንዲከፈትልን መድኃኒትም ይሁን ምግብም ይሁን ሁሉ ነገር እንዲከፈትልን እንመኛለን። የቡቦክሌን ደስ ነው የምመኘው። ኢፍሬም በረሀ የተባለ አስተያየት ሰጪ በበኩሉም ድርድሩ ዝም ብለ አይተ ለመመለስ የሚሄዱ ይመስለኛል። ምክንያቱም ሁለቱም አይጣጣሙም። እነዚህ የሚያቀርቡት ሀሳብና እሱ የሚያቀርበው ሀሳብ በጣም የተለያየ ነው። በጣም ቱፋር ነው። ስለዚህ ይስማማሉ ብዬ ኔ አልገምትም። ምክንያቱም እሱ የሚያቀርበው በጣም ለነዚህ የሚከብድ ሀሳቦች ይዘው ይመጣል ወደ ድርድሩ፣ እነዚህም እንደዛ። ስለዚህ ላለመስማማት የሚስማሙ ነው የሚመስለው በቃ እና ይስማማሉ ብዬ ኔ አልገምትም። አለም አቀፍ ማህበረሰቡን አክሽን ቢወስድ አሪፍ ነው ለሁለቱም ህዝብ ስፔሻሊ እዚህ ጦርነት ላይ ብዙ ዋጋ እየከፈለ ያለው ህዝብ ለህዝብ ተብሎ አለም አቀፍ ማህበረሰቡን ስለ ፓርቲ ሳይሆን ስለ ህዝቡ አስቦ ፈጣን የሆነ ስጉምት ቢወስድ ደስ ይለኛል። አክሽን ነው የሚያስፈልገው ብዬ ነው የማስበው። አቶ ዳኘው አሰፋ የተባሉ በበኩላቸው ጦርነቱ በከፍተኛ መጠን ህዝብ እያፈናቀለ ነው ብለዋል። ከፍተኛ ችግር እያደረሰ ነው፣ በመድኃኒትም በምግብም ራሱ በጦርነቱ በሚሞት ሲቪል ህብረተሰባችን በጣም ከባድ ነው። መፈናቀል ስላለ ቤቱ ንብረቱ ሆኖ የመጣ በጣም አስጊ ነው። ለዘረፋ በከተማ ውስጥ ድሮን ባለፈው አክሱም ውስጥ፣ አድዋም ሽሬም እየደበደበ ነበር። ከባድ መሳሪያ ራሱ ድምጽ መመታቱ ብቻ ሳይሆን ድምጹም በጣም በጣም ልጁ ህጻናቶች በጣም እየተቸገሩ ነው። መከፍተኛ የስነ ልቦና እንትን ፈጥረዋል። በደቡብ አፍሪካ በሰላም ቢፈታ በጣም ጥሩ ነው። የዓለም ማህበረሰብም በጣም ተጽዕኖ አድርገው በአስቸኳይ ወደ ሰላማዊ መንገድ እንዲገባ መደረግ አለበት። በደቡብ አፍሪካ ሊደረግ የታሰበውን የሰላም ንግግር ተከትሎ በመቀሌ የሚኖሩ አድማጮች ያካፈሉንን አስተያየት ነበር። ሙልጌታ ጽሐ ያደረሰን። አሁን ደግሞ ወደ ለንደን እናቅናና ኑሯቸውን በለንደንና ጀርመን ያደረጉ ኢትዮጵያውያን በድርድሩ ዙሪያ የበኩላቸውን ሀሳብ አካፍለውናል። የለንደኑ ዘጋቢያችን አስተዋይ መለሰ እንደሚከተል ያቀርበዋል። ስሜ አለባቸው ደሳለኛ አበሻ ይባላል። የሚደረገው የሰላም ድርድር ይሳካል አይሳካም የሚለው ግን በእኔ ግምት ሙሉ በሙሉ ይሳካል ብዬ አላምንም። ምክንያቱም የኢትዮጵያ መንግስት ለሰላም ያለውን ቁርጠኝነት አሳይቷል። ከዚህም በላይ ደግሞ አሁን የተቆጣጠራቸውን ከተሞችና የያዛቸውን ወታደራዊ የበላይነትን ስንመለከት የኢትዮጵያ መንግስት በተሻለ አቋም ላይ ነው የሚገኘው። ፈሪ ፈቃደ እባላለሁ። ከጀርመን የኢትዮጵያ ብሔራዊ ኪነ ጥበብ ማዕከል ነው። የአሁኑን ድርድር የሚወስደን ወዴት ነው? ወደ 1990 ደርግን ከኢትዮጵያ አውጥቶ እነሱን ለማስገባት የተደረገውን ኮፒ ነው ብዬ ነው የምገምተው። እንግዲህ ከድርድሩ በኋላ ሰዎች ይመለሳሉ ወይም እዛው ይቀራሉ የምናየው ነው አርቲስት ግሩም እባላለሁ ከለንደን ነው ይህን አስተያየት የምሰጠው። የኢትዮጵያ መንግስት በአሁኑ ሰዓት ላይ ከመቀሌ በስተቀር አብዛኛውን የትግራይ ክልሎችን የተቆጣጠረበት ሁኔታ ነው ያለው። ስለዚህ አንደኛ ለነኚህ አመራሮች የመውጣት እድሉን እንዲያገኙ ሆኗል። ከዚህ በፊት ጀነራል ጻድቃንና ደብረጽዮን ትንሽ የገፋ ባደረጉበት ሰዓት ላይ የተናገሩትን እናውቃለን። አሁን እኔ ምለው በራሴ አስተያየት፣ ለኢትዮጵያ ሕዝብ ጥሩ አማራጭ የሚሆነው የህወሓቶች ትጥቅ መፍጣት ነው። ኤርሚያስ ጌታቸው ከለንደን። ድርድሩ ቆንጆ ነው። ማንም ሰው ሰላምን የሚጠላ አይመስለኝም። ግን ድርድሩ መጀመሪያ መሆን ያለበት መታረቅ ያለበት ለእኔ ህዝቡ ነው ብዬ ነው ማምነው። ድምፃዊት የዝና ነጋሽ ነኝ ከለንደን በድርድሩም ሆነ እርቁ በጦርነቱ የተጎዱ ወገኖቻችን ያሳተፈ መሆን አለበት። ህዝቡን የሚወክል ያካተተ መሆን አለበት። ምክንያቱም ህዝብ ተሰዷል፣ አልቋል፣ ተጨፍጭፏል። በተለይ ወልቃይትን፣ ራያን በጥንቃቄ መታሰብ ያለበት ይመስለኛል። እንደኔ እንደኔ ህወሓት አሁን የሚደራደሩት ስለ ትግራይ ህዝብ ነው ወይ ለኢትዮጵያ ነው ወይስ ለራሳቸው? እና ይሄንንም ማሰብ ያስፈልጋል። ሁላችንም ለሀገር ለወገር ፍቅርና ለወገን ድምጽ መሆን ስላለብን ፍቅር ሰላም ይስጠን አምላክ ብዬ ላለው አመሰግናለሁ። ዘጋቢዎቻችንን አስተዋይንና ሙሉጌታን እናመሰግናለን።